ሰላም እንዴት አምሽታችኋል? የእሁድ ምሽት የንቃት መርሃ ግብራችን ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ለእናንተ ይሆናሉ፣ ያነቃቃሉ ያላቸውን መርጠን ይዘንላችኋል። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማር ደግሞ በቅንብሩ አብረናችሁ እናመሻለን። አብራችሁን ሁኑ። በኢትዮጵያ የትምህርት ተደራሽነትን ለማሳደግ በርካታ ስራዎች ቢሰሩም በሀገሪቱ ባለው የሕዝብ ብዛትና ተያይዘው የሚመጡ ማህበራዊና ኢኮኖሚያዊ ችግሮች ምክንያት አሁንም በርካታ ህጻናት ከትምህርት ገበታ ውጭ ናቸው። ገና የአስራዎቹን እድሜውን ሳይጨርስ ይህን ያስተዋለውና በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ የሶስተኛ ዓመት ተማሪ የሆነው ወጣት ትምህርት ቤት በሌለበት በገጠሪቱ የኢትዮጵያ ክፍል ትምህርት ቤት በመክፈት ህጻናት በነጻ ትምህርት እንዲያገኙ እየረዳ ይገኛል። በተጨማሪም በአሜሪካ ሀገር ሜሪላንድ ክፍለ ግዛት በሚሰጠው የማስጠናት አገልግሎት ለበርካታ ተማሪዎች እገዛን አድርጋል። ስመኝሽ የቆየ በሃያ ሁለት ዓመቱ በትምህርት ዙሪያ ትልቅ ስራዎችን እየሰራ የሚገኘውን ወጣት ቅዱስ አንተነህንና በስራው ተጠቃሚ የሆኑትን ወላጆች አነጋግራ የሚከተለውን አቀናብራለች። በሰሜን ሸዋ ደብረ ጽጌ ከተማ ነዋሪ የሆኑት የሁለት ልጆች አባት አቶ አሰፋ ቀናው የሚተዳደሩት በቀን ስራ ነው። ከእጅ ወዳፍ በሆነችው ገቢያቸው ታዲያ ሰባት ዓመት የሞላውን የመጀመሪያ ልጃቸውን ወደ ትምህርት ቤት ለማስገባት ሞክረዋል። ነገር ግን በወር የሚከፈለውን አራት መቶ ብር ለመክፈል እጅ ስላጠረኝ ልጄ ትምህርቱን አቋረጠ ይላሉ። እኔ ቀን ስራ እየሰራ ነበር ልጅ ልጅን የማስተምረው አቀቶ አቋርጦ ነበር እ አሁን የቅዱስ ትምህርት ቤት ሲከፈትልን እጅ አስገባዋት እኛ ልጄን እራሱ ለወደፊት እዚሁን የማስገባው ነበር ሰልኛ ለአመት አስተምረዋል። በልጃቸው ትምህርት ማቋረጥ ልባቸው ተሰብሮ የነበሩት አቶ አሰፋ ግን ባለፈው ዓመት በአቅራቢያቸው በተከፈተው ቅዱስ ትምህርት ቤት ተስፋቸው እንደገና ተመልሶላቸዋል። ልጃቸው በነፃ ትምህርት ከማግኘቱ በተጨማሪ በቀን አንድ ጊዜ በትምህርት ቤቱ ይመገባል። የሚያስፈልገው መጽሐፎችና የትምህርት መሳሪያዎችም ይሟሉለታል። አብዛኛው አብዛኛው ቀን ሰራተኛ ምናምን የሚተዳደረዝ ስለሆነ አሁን የቅዱስ ትምህርት ቤት በመከፋቱ በጣም ይስጠቀም በዚህ ድስ ማስተውብ በጣም ጥሩ መሳታሪ እድሜ ስተውና ከዚህ የበለጠ እንዲያደርግ በጣም ነው። ቅዱስ ትምህርት ቤትን ከደብረ ጽጌ ከተማ አለፍ ብሎ ወደ ደብረ ሊባኖስ በሚወስደው መንገድ ላይ በአካባቢው ላሉና ትምህርት ማግኘት ላልቻሉ ህጻናት የነጻ ትምህርት አገልግሎት እንዲሰጥ የከፈተው የ22 ዓመቱ ወጣት ቅዱስ አንተነህ ነው። ገና ከህጻንነት እድሜው አንስቶ ከቤተሰቦቹ ጋር በመሆን በተለያዩ የገጠሪቱ ኢትዮጵያ ክፍሎች ደብተርና መጻፊያዎች የመሳሰሉ የትምህርት ቁሳቁሶችን ይሰጥ የነበረው ቅዱስ ዘላቂነት ያለው የህፃናትን ህይወት መቀየር የሚችል ውጤት ለማምጣት ትምህርት ቤቱን እንደከፈተ ይናገራል። ነው የነበረው ሀያ አምስት ተማሪ በሀያ አምስት እንጀምርና ከዛ በየአመቱ እየጀመርን እንሄዳለን ብለን ነው እየጀመር ነው። ግን ወዲያውኑ የመጣው ከመቶ ተማሪ በላይ ነው። እፈልጋለሁ ብሎ የመጣው ግንኛ ያው አልቻልንም፣ እሱን ዲማንድ ሚት ማድረግ። ስለዚህ በትንሽ ጀምረን አንደኛ ዓመት ሰላሳ ተማሪዎች ጀምረን በዚህ ከሪክሌም በማዘጋጀት ላይ ኤክስፔሪየንስ ያለው ፕሮፌሽናል እንድትቀጥረን እሱ መጽሐፉን አዘጋጅቶልን ክላሱን የጀመርነው ማለት ነው። እነዚህ መጀመሪያ ያለፈው አመት የገቡት ወደ አንደኛ ክፍል አልፈው አሁን ደግሞ ኬጂ ትሪ፣ እንደገና ሌላ ባች አድሚት አድርገናል። አሁን በአጠቃላይ ስልሳ ስምንት ተማሪዎች አሉ ማለት ነው። ቅዱስ በትምህርት ዙሪያ ስራዎችን ሲሰራ የደብረ ጽጌው ትምህርት ቤት የመጀመሪያው አይደለም። ሰዎችን መርዳትና በትምህርት ማገዝ ከልጅነቴ ያስደስተኝ ነበር የሚለው ቅዱስ አሁን በሚኖርበት አሜሪካን ሀገር ሜሪላንድ ክፍለ ግዛት ውስጥ በከፈተው ሜሪላንድ የአስጠኝ አገልግሎት በአሜሪካን ሀገር በየትኛውም ክፍለ ግዛት ለሚገኙ ከሕጻናት መዋያ እስከ ኮሌጅ ድረስ ላሉ ተማሪዎች የማስጠናት አገልግሎት ይሰጣል። ቱቶሪያል የምንሰጣቸው ተማሪዎች የተለያዩ ናቸው። አሁን ለምሳሌ ዲስብሊቲ ያላቸው ተማሪዎች አሉን። አክሽ እኔ ፐርስናሊ ከነሱ ጋር ነው እንደውም የበለጠ የሚሰራው፣ ምክንያቱም እነሱ ኤክስትራ ቴንሽን እና ኤክስትራ ኬር ይፈልጋሉ እና ኤክስትራ ፔሽንስ ይፈልጋሉ። ስለዚህ ከነሱ ጋር ነው እኔ ፐርስናሊ የምሰራው። አድቫንስ ማድረግ የሚፈልጉ ተማሪዎች አሉን። እንደገና ደግሞ ክፍሉን ለማለፍ ብለው እኛ ጋር የሚመጡ ተማሪዎች አሉ። እንደገና ደግሞ ለሰርቲፊኬሽን የሚያጠኑም ተማሪዎች አሉን። ለምሳሌ አሁን ኔትወርክ ፕላስ ወይም ካምፕቲ ሰርቲፊኬሽን እናስጠናለን። እንደገና ደግሞ ኤስኤቲ እናስጠናለን። ወደ ሰላሳ የሚጠጉ ሰዎችን በትርፍ ሰዓት ቀጥሮ በአስጠኝነት የሚያሰራው የሜሪላንድ አስጠኝ አገልግሎት በተለይ በአሁኑ ሰዓት በኮሮና ምክንያት የትምህርት ተቋማት የመማር ማስተማር ሂደቱን ወደ በይነ መረብ በመቀየራቸው ምክንያት የትምህርት አቀባበል ዙሪያ ለተቸገሩ ተማሪዎችም ጠንካራ ድጋፍ ያደርጋል። እዚህም ከቱተሮቻችን ጋር አንድ ላይ ሲገናኙ በጣም ሀይ የሆነ ኢንጌጅመንት ስለሚኖር እዛ ትምህርት ቤት ያለውን ለርኒንግ ኢንቫሮንመንት ሪክሪኤት ያደርጋል ማለት ነው። ኢንሳም ወይ ከዛ በተጨማሪ ደግሞ ቱቶሮቻችን ብዙ አሳይን የሚያደርጉ ፓኬቶች አሏቸው ለልጆቹ። ስለዚህ ከልጆቹ ጋር በጣም እየተከታተሉ ስለሆነ የሚሰሩት ልጆቹን ወደ ሌላ ሌላ ነገር ዲስትራክት እንዲሆኑ አይፈቅዱላቸውም። ከፓረንቶቻቸው ጋር አንድ ላይ እየሰሩ ኮሚኒኬሽን ከእኛም ጋር ከኳሊቲ ኢንሹረንስ እዚህ ከምንሰራው ጋር እየተነጋገሩ ተማሪዎቹን ሙሉ በሙሉ ትምህርታቸው ላይ ፎከስ አድርገው ትምህርታችሁን አሪፍ ውጤት እንዲያመጡ ትራክ እያደረግን ፕሮግሬሳችሁን እንሰራለን ማለት ነው። በዚህ የማስጠናት አገልግሎት ተጠቃሚ ከሆኑት መካከል በካሊፎርኒያ ክፍለ ግዛት ሳኖዜ ከተማ ነዋሪ የሆኑት አቶ ሽፈራው ተካ አንዱ ናቸው። አቶ ሽፈራው የዘጠነኛ ክፍል ተማሪ ልጃቸው በበይነ መረብ አማካኝነት በሚሰጠው የስነ ጽሁፍ ትምህርት እገዛ እንደሚያስፈልገው በመረዳታቸው የሜሪላንድ አስጠኚ አገልግሎትን እንዳናገሩ ይናገራሉ ሊትሬቸር ራይቲንግ ላይ ትንሽ እገዛ እንደሚያስፈልገው ተገነዘብኩና ከክላስ አክቲቪቲው ደወልኩለት። ቅዱስም ተገናኘኝ ፈቃደኛ እንደሆነ አፕሊኬሽን ፎር እንደሚልክልኝ ተነጋገርን። በዛ ቀጥልን ማለት ነው። ለምን ያክል ጊዜ አሁን ቲዩቶሪያሉን ሲወስድ ቆይቷል? ልጆች ደስተኛ ነው? ያመጣው ለውጥ አለ? አራት ወር አምስት ወር ይሆናል ከጀምር። በደንብ ይወያያሉ። ፍሪሊ ጠይቀዋል መምህሩን በደንብ መግባባቱን አየሆኝና በዛው ውጤቱም ጥሩ እየሆነ መጣለት። አሳይመንቶችንም እያሻሻለ መጣ ማለት ነው። ልጅም ደስተኛ ነው። እኔም ሳየው ጥሩ ነው ብዬ አስባለሁ። በአሜሪካን ሀገር የማስጠናት አገልግሎት የሚሰጡ ድርጅቶች በሰዓት እስከ ሁለት መቶ የአሜሪካን ዶላር ያስከፍላሉ። በዚህም ምክንያት ብዙ ወላጆች መክፈል ባለመቻላቸው ለልጆቻቸው የሚያስፈልገውን ድጋፍ ማግኘት ሲያቅታቸው ማስተዋሉን ቅዱስ ይናገራል። ታዲያ እሱ በሚሰጠው አገልግሎት በሰዓት ከሰላሳ አምስት ዶላር ጀምሮ እንደ የትምህርት ደረጃው ዝቅተኛ የአገልግሎት ክፍያ ይጠይቃል መማስቀመጥ በጣም ወዳለው አ ፓሽኔ ነው በይከፍለኝ የሚሰራው ስራ ነው ቱተር የነበርኩኝ የመጀመሪያ አንድ ካምፓኒ ውስጥ እንደ ቱተር ሰራ ነበርኝ ሰራ ነበር እና ቱተሪንግ ካምፓኒዎች ቻርጅ የሚያደርገው አማውንት እና እኔ የምከፍለው አማውንት በጣም ትልቅ ዲፈንስ ነበረው እና ፓረንቶቹ መክፈል ባለመቻላቸው ያቋርጡ ነበረ ቱተሪንግ ሰርቪሱን እና ከዚህ በተጨማሪ ደግሞ የኤዱኬሽን ቫሊውን በደንብ ከልጅነት ጀምሮ በኤዱኬሽን ብዙ ብዙ አምናለሁኝ እና እዚህ ለኮሚኒቲው ማገልገል ስለፈለግኩ እንደኔ ያሉ ቱተሮችንም እንትን እየሰበሰብኩኝ እየሰራን ነው ማለት ነው። ቅዱስ በትምህርቱ ያለው ከፍተኛ ውጤት ባመጣለት ነጻ የትምህርት እድል በሜሪላንድ ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስና የሂሳብ ተማሪ ነው። ትምህርቱን ሲያጠናቅቅም የሰው ሰራሽ ልህቀትን ተጠቅሞ ትምህርትን ማስፋፋት የሚቻልበት መንገድ ላይ መስራት እንደሚፈልግ ነግሮናል። በትምህርት ዙሪያ የጀመርኳቸውን በጎ ስራዎችም ማሳደግ እፈልጋለሁ የሚለው ቅዱስ በሱ እድሜ ያሉ ወጣቶች በሚችሏቸው ማንኛውም ስራዎች ጠንክረው ቢሰሩ እድሜ ሳያግዳቸው ውጤታማ እንደሚሆኑ ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝ ሽቆየን እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባ እንለፍ። ዮዲት በቀለ ስታንቶን የተወለደችው ኢትዮጵያ ሲሆን ከጊዜ በኋላ ወደ አሜሪካ እንደመጣች ትናገራለች። ገና ከልጅነቷ ጀምሮ ለቴክኖሎጂ የነበራትን ፍቅር ያስተዋለ መምህር ታዲያ እራሷን እንድታጎለብትበት በትምህርት ቤት ውስጥ የሚቀመጥ ኮምፒውተር እንደገዛላት ታስታውሳለች። ልጅ ሆኜ ያው አሜሪካ ሀይ ስኩል ከዛ በፊት አዲስ አበባ ነበርኩኝ። ኢንዲያን ኮሚኒቲ ሄድ ነበረ። ከዛ ወደ ሚሽገን ሀይስኩል ገባሁ እና ሀይስኩል፣ ቤተሰቦቼ ወደ ሜዲሲን ነበር የሚገፉኝ። እኔ ደግሞ ወደ አስራ አራት አመቴ ላይ የሀይስኩል አስተማሪ ኮምፒውተር ኢንተር ስነካካ ምናምን አየኝና በራሱ በኪሱ ገንዘብ ገዛልኝ እዛው ትምህርት ቤት ማለት ነው። እና ፍሪ ፔሪዮድ ሰጡኝ። ስለዚህ ከአስራ አራት አመት ጀምሮ የፕሮግራሚንግ እየሞካከርኩ ነበረ። ጌም ስራ ነበር ምናምን ና በቃ ፍቅር ያዘን ከኮምፒውተር ጋር ከዛ በኋላ እንደምንም ብዬ እንግዲህ ስዝ ናይንቲን ስለነበረ ብዙም የኮምፒውተር ሳይንስ ዩኒቨርሲቲ ፕሮግራሞች አልነበሩም። ግን ዩኒቨርሲቲ ተማርኩኝ ኮምፒውተር ሃርድዌር የመጀመሪያ ዲግሪ ወሰድን። ከዛ በኋላ ደግሞ የኮምፒተር ሳይንስ ገባሁ። ዮዲት ካደገች በኋላ ወደ እንግሊዝ ሀገር በማቅናት በተለያዩ ተቋማቶች ውስጥ ያገለገለች ሲሆን አግብታም የሁለት ልጆች እናት ለመሆን በቅታለች። ነገር ግን እናትነት ቀላል አልነበረም። በተለይም የመጀመሪያ ልጇ የአስም ታማሚ መሆኗ በየጊዜው ሐኪም ቤት እንድትመላለስና እንድትጨነቅ ያደርጋት ነበር የልጇ አስም ሳይብስና ሳይጥላት በፊት ለመከላከል በማለትም የአየር ብክለት መቆጣጠሪያ መጠቆሚያዎችን እየገዛች በቤቷና በግቢዋ ዙሪያ ታስቀምጥ እንደነበረ የምትናገረው ዮዲት ይሄ የግል ተሞክሯዋ ታዲያ ኦፕን ሴንሰር ስትል የሰየመችውን ተቋም እንድትመሰረትም ምክንያት ሆኗታል። መጀመሪያ እንግዲህ የሴንሰር ኢንትረስት የጀመርኩት ታላቋ ልጄ ትንሽ እያለች አዝማ ነበራት። ሲቪር ነበር፣ እና ብዙ አታክ ይኖርባታል። ሆስፒታል ያስገባት ነበር፣ ያመላልሳት ነበር። እና የጠረጠርኩት ይሄ ፖሊሽን፣ የአውትሳይድ ፖሊሽን ሜቢ አዝማ አንሽገር እያደረገ ነው ወይ ጥያቄ ነበረኝ በልቤ። እና እና አዝማ ሊንኩ ከፖሊሽን ጋር የታወቀ ነው አሁን። የዛን ጊዜ ይህን ያህል ሪሰርች አልነበርም። ሴንሰሮች ማድረግ ጀመርኩኝ። ከቤት የጀርባ እና ያንን ዴታውን ያው ስራዬ ስለሆነ ዴታውን እያየው የድመ ፀጉር እንደዚህ አይነት ነገሮች አፌክት ያደረጓት ነበር። እሱን አረኩኝና ከዛ ዴታውን ኢንተርኔት ላይ ፐብሊሽ ማድረግ ጀመሩ ሌላ ሰዎች ኢንትረስት ካላቸው ብዬ ነበራቸው። የራሳቸውንም ደግሞ ፐብሊሽ ማድረግ ጀመሩ። ከዛ ያው አቀራበርን ለእነሱ ደግሞ እንዲቀላቸው ለሌላ ሰዎች እንዲቀላቸው፣ ከዛ የመጀመሪያ ሰዎች ያው ቢልዲንግ ማኔጅመንት፣ ሪል ስቴት ብዙ ሪል ስቴት ያላቸው ሰዎች እንደው ለእኛም እስቲ እርጅን ግን የኢንተርኔት ላይ ፐብሊሽ የማይደረግ ሳይሆን የራሳችን የፕራይቬት እና ፕራይቬት ዴታችን ስለሆነ እስቲ አናሌቲክሱን ስርልኝ። በዚህ ሴንሰሮቹ ያው አንድ አይነት ናቸው። ሌሎችም ሴንሰሮች እንፈልጋለን ምናም ማለት ሲጀምሩ እሺ ያልኩና ከዛ እነሱ ያው ቢዝነስ ሆነ ማለት ነው። ይህን ያህል በፕላን አልነበርም። ቀስ እያለ ተጀመረ፣ ከዛ ተስፋፋ። አሁን ክላይንቶቻችን ሞስሊ ዩሮፕ እና ኖርስ አሜሪካ ናቸው። ነው ኦፕን ሴንሰርስ ላለፉት አራት አመታት በትላልቅ ተቋማት ውስጥ የሚገጠሙ የአየር ብክለት መጠቆሚያዎች ውስጥ የሚገጠሙ ሶፍትዌሮችን በመግጠምና መረጃዎችን በማሰባሰብ የሚሰራ ተቋም ሲሆን በቅርቡ የአራት ሚሊዮን ዶላር መዋለነዋይ ድጋፍ ማግኘቱና ተቋሙ እያደገ መምጣቱንም የምትገልጸው የወዲት በተለይም ኮቪድ አስራ ዘጠኝን ለመቆጣጠር ቴክኖሎጂ በሰፊው እንደሚያገለግል ታስረዳለች። ከኮቪድ ናይንቲን ደግሞ የመጣው ብዙ ነገሮች አሉ ሰዎች በጣም እየታመሙና እየሞቱ ነው ውስጥ ያሉ ሰዎች ወይም ቤት ውስጥ ያሉ ደግሞ የደረቀ አየር ኮቪድን ሞር እንዲሰራጭ ያደርገዋል ትንሽ ሚሪክ ሀየር የሆነ አየር ኮቪድ በሰባ ፐርሰንት ሌስ እንዲሰራጭ ይለዋል ስለዚህ በጣም ትልቅ ዲፍረንስ አለው ስለዚህ ማናየው ነገሮች በጣም የቫይረስ ትራንስሚሽን አፌክት ስላሉ አደገኛ ላይ ይወጣል በዛ ላይ ደግሞ ቫይረሱም ደግሞ ጠንካራ ይሆናል አየሩ ሲደርቅ ማለት ነው እነዚህ ነገሮች በጣም ኢንትረስቲንግ ናቸው ሪሰርቾቹ እየወጡ ነው ፕሮዳክት ላይ ነው አስፋፋ ነው ምክንያቱም አሁን ሰዎች ኦፊስ ሲገቡ ብዙ ሰው መግባት አይችልም ለምሳሌ መቶ ሰዎች ካሉሽ ኦፊስ ውስጥ ሀያ አምስት ሰዎች መግባት ይችላሉ ስለዚህ ያንን የሚቆጣጠር ፕሮዳክቶች እና ያንን ከአምስቱ በላይ እንዳይሄድ ፕሮደክቶች አቀርብን። አሁን አዶፕት እያደረጉት ነው። ደግሞ ያው ኤንቫይሮንመንታል እንዳልኩት በፊት ኤንቫይሮንመንታል ፋክተሮች በጣም እንትን ስለሚሉ ያው ሴንሰሮች አሉ፣ እነሱንም እያስገባን ዮዲት፣ የቴክኖሎጂ ዘርፍ ላይ እጅግም ብዙ ሴቶች እንደማይታዩ አንስታ፣ ነገር ግን ዘርፉ እንደሚታሰበው ከባድ ባለመሆኑ ወጣቶችም እንዲሞክሩት ታበረታታለች። በተጨማሪም ግንባታዎች በሚካሄዱባቸው ቦታዎች ላይ የአየር ብክለትን ለመቀነስ እጽዋትን በመትከል አስተዋጽኦ ማበርከት እንደሚቻልም አስታውሳለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ

my I'm I'm in the school, the child, the the We stand in the car, በማዳመቅ ላይ ያላችሁት የእሁድ ምሽት ጋቢና ቤ የንቃት መርሃ ግብርን ነው። አሁን ደግሞ ወደ ባህልና ማህበረሰብ ተኮር ጥንቅር ንለፍ። ቡነ ቀላ ከደረቅ ድፍን ቡና፣ ለጋ ቂቤና የተለያዩ ቅመማ ቅመሞች የሚሰራ ሲሆን ቡነ ቀላ ማለትም የተቆላ ቡና የሚለው ስያሜ የተሰጠው የድፍን ቡናው ጫፍ ተቆርጦ ቂቤና የተለያዩ ቅመሞች ቡና ውስጥ እንዲገቡ በመደረጉ መሆኑን ባለሙያዎች ይናገራሉ። ይህ ባህላዊ ምግብ ታዲያ በበዓላት፣ በሰርግ፣ በልደት፣ እንግዳ ሲመጣና የተለያዩ ስነ ስርአቶች ሲኖሩ የሚቀርብ የኦሮሞ የባህል ምግብ ነው። ይህንን የቡና ቀላ ባህላዊ ምግብ አሰራርና አመጋገብን በተመለከተ ናኮር መልካ በነቀምቴ ከተማ የባህላዊ ምግብ ቤት ባለቤት የሆኑትን ወይዘሮ አጌ መንግስቱንና የኦሮሞ ባህልና ታሪክ አጥኚ የሆኑትን አቶ ቸርነት ዋቆያን አነጋግሯቸው ነበረ። እንደሚከተለ ይቀርባል። የቡና ተክል የጥንት መገኛ ኢትዮጵያ መሆኑን አንዳንድ የታሪክ አጥኚዎች ይናገራሉ። ቡና መቼ እና በየትኛው ስፍራ ለጥቅም መዋል እንደጀመረ የሚያመላክት ማስረጃ ባይኖርም ህብረተሰቡ ከጥንት ጀምሮ ለምግብነት መጠጥነትና መድኃኒትነት ሲጠቀምበት እንደቆየ ቡላስሪቃ የተባሉ አጥኚ እንደ ፈረንጆቹ አቆጣጠር በ2011 ለጥናት ባቀረቡት ጽሁፍ ላይ አስፍረዋል። በኦሮሞ ህዝብ ዘንድ ትልቅ ስፍራ እንደሚሰጠው በጽሁፋቸው ጠቆም ያደረጉት አጥኚው ቡነቀላ ማለትም የተቀላ ቡና በሌላ አገላለጽ ቅቤና የተለያዩ ቅመሞች ጋር አብሮ እንዲበስል የተደረገው ጫፉ የተቆረጠ ደፍን ቡና ካፌን፣ ስኳር፣ ፋትና ፕሮቲን የተባሉ ንጥረ ነገሮች የበለጸገ ነው ይላሉ። በዚህም ምክንያት የሚያነቃቃና ራብን የሚያስታግስ በመሆኑ የጥንት ረዥም ርቀት ወይም ሲራራ ነጋዴዎች እና በጦርነት ላይ የሚሳተፉ ሰዎች እንደ ስንቅ ይዘውት እንደሚሄዱ አትተዋል። ቡነቀላ በኦሮሞ ህዝብ ዘንድ በተለይም በምዕራብና ደቡብ ኦሮሚያ እንደሚዘወተር ይነገራል። በዚህ ዙሪያ በስልክ ያነጋገርኳቸው የነቀምቴ ከተማ ነዋሪ እና የባህላዊ ምግብ ቤት ባለቤት እንዲሁም የባህል ምግብ ባለሙያ ወይዘሮ አጌ መንግስቱ የሚሉት አላቸው። ስለ ቡነቀላ ምንነት ከሚያስረዱት ይጀምሩና ስለ አሰራሩም ይገልጻሉ። ቡነቀላ የሚቀርበቱ ጊዜ እናቶችን የሚወልዱበት ጊዜ፣ በበዓል ጊዜ፣ ልጆች በሚዳሩበት ጊዜ ለክብር እንግዳ የሚቀርብ ምግብ ነው። አሰራሩን በተመለከተ ቡነቀላ ማለት ስሙ ራሱ ጫፉ ይቆረጥና ቅቤ በደንብ እንዲገባበት ስለሚሰራ ነው ቡነቀላ የተባለው እንጂ ሌላ ትርጉም የለውም። እና ጫፉ ይቆረጣል። ድስን ቡና ነው ወይስ ድስን ቡና ስለምን ድስኑን ቅቤ እንዲገባበት ጫፍ ጫፉ ይቆረጣል። ለዛ ነው ቡነቀላ የተባለው። በእርጥብ ያለው ወይስ ከደረቀ በኋላ ነው የሚደረገው? በእርጥ ብዙ ጊዜ ስለማይገኝ ወቅታዊ ስለ ቡነቅላ ብቻ ተብለው የሚቀመጡት ቅመሞች ምን ምንድን ነው የሚባሉት? ምን ያህል ጊዜ ነው እሳት ላይ የሚቆየው? እሳት ላይ የሚቆየው ከሚቀጠጡ ዙረት ዛዛሳይ ለአንድ ሰዓት ይቆያል። ግን ቅመሙን በተመለከተ ኮሎኒ ማለ የሚሰራ በክፍራች ምግ የሚሰራ ሴቶ የሚባል ደግሞ አለ። ይቃ የሚታሽበት መራር ሽጣም ያለ ሽታው ደስ የምል ለአይቢን የምንጠቀመው ጤነዳማለኝ ቅጠሎቹን እነዚ ቃለጣሉ ያደረግንበት እናቀርባለን። ቡነቀላ ከምን ከምን አይነት ምግቦች ጋር ነው የሚቀርበው? በምን አይነት እቃስ ነው የሚቀርበው? ቡነቀላ የሚቀርብበት እቃ ራሱ ከእንጨት የሚሰራ አለው። አሁን ግን የሚሰራ ሰው ጠጥተዋል፣ እንጨቱ እየጠፋ ነው ያለ እንጂ የራሱ የሆነ እቃ አለው። ከዛ ነው የሚቀርበው። ለብቻው ብዙ ሰዎች ለብቻው ቅቤ ተጨልሶ ከቡነቀላው ጋር ይሰጣል። ሰው እሱን ይበላል። የአሁኖቹ ቅቅ ብ እየለዩ ቆሎዋን ብቻ ነው የሚበሉት። ከቆሎ ጋር ይቀርባል። አሁን ብዙም ጊዜ ደግሞ እሸት በቆሎ ባለበት ጊዜ ቡነቀላት ከእሸት በቆሎ ቀቅሎ ወይ ደግሞ ይቆሉ እና በጣም ብሺ ሆነውን ከቡነቀላት ቀላ ጋር ያቀርባሉ። ለምን የዱሮ ሰዎች ጥንካሬ ነው የሚፈልጉት። ግን ለእንግዳ ለባህል በተለያዩ ነገሮች የምቀርቡ ደርስ ቆሎ ጋር እስቲ ምን ይመስላል። ይህንን ባህላዊ ምግብ አዞ በቤት ውስጥም ሆነ

ሰዎች ያስተላሉ ቅመሙ በጃችን ከፋብሪካ ወጣ የምንሎች ጨው ብቻ ነው። ወደዛ ትውልዱ ብናመላክተው እንመልሰው አምሮ ላይ ብንሰራ ጥሩ ነው ያስላለ። አቶ ቸርነት ዋቆያ የኦሮሞ ባህል በተለይም የወለጋ አካባቢ ባህልና ታሪክን ያጠናሉ። ቡነቀላ ለትውልዱ እንዲተላለፍ መሰራት አለበት ያሉትን እንዲህ ገልጸዋል። አሁን አዲሰው ያለ ትውልድ ቶችን ባህል ተከትሎ ያለ ስለሆነ ባህሉ እንዳይጠፋ የአመጋገብ ስርዓቱ እንዳይጠፋ የአለባበስ ስርዓቱ እንዳይጠፋ አዲሱ ትውልድ አንደኛ ተጽፎ መቀመጥ አለበት። ሁለተኛ በፊልም፣ በድራማ፣ በተለያዩ ምልክ ለህብረተሰቡ መቅረብ አለበት። የተለያዩ ሆቴሎች በአብዛኛው ቦታዎች ላይ እንደዚህ አይነቱ ባህላዊ ምግቦች መቅረብ አለባቸው። ይሄ ይሄ ነው ታሪኩንና ባህሉን የህብረተሰቡን ባህል አስረዝሞ ሊያቆዩ የሚችልና ህብረተሰቡ ባደገ ቁጥር ባህሉም አብሮ እያደገ ይሄዳል፣ እንዳይጠፋ እንዳይሞት ያደርጋል። ወይዘሮ አጌ እንደሚሉት ከሆነ ቡነቀላን ልክ እንደ ቆሎ እና ሌሎችም ደረቅ ምግቦች በተለያዩ መጠን በማሸግ ለገበያ ማቅረብ ይቻላል። በዚህ ዙሪያም እየሰሩ መሆናቸውን ገልጸዋል። እሽጎ መሸት እየፈልጋል እንጂ ይቻላል። ለብዙ ጊዜም ይቆያል፣ ይቻላል። ነገር ግን ማስተማር ይፈልጋል። ከዋጋ ከፍለ ህብረተሰቡን ድማር ማድረግ ማስተማር ይፈልጋል

በሌላ ጊዜ የባህልና ማህበረሰብ ጥንቅር በወለጋ እንዲሁም በሌሎች ስፍራዎች ስለሚታወቁ ሌሎች የባህላዊ ምግቦችን አሰራር እና አመጋገብ ስርዓት ይዤ ለመቅረብ እሞክራለሁ። ለአሜሪካ ድምፅ ናኮር መልካ ከአምቦ Sawa sala zidrin din fikr kay loj sawa wa wa Wajala I to my you come let you come let you on to let you you She under the baby thing, the love, አድማጮቻችን አብራቸው ስለነበራችሁ ቆይታ እንዲያመሰገንን ለዛሬም እዚህ ላይ ጨርሰናል አስተያየቶቻችሁን በፌስቡክ ገጻችን ቪያ ማሐሪክ ላይ ለጋቢና ቪዮ እያላችሁ አድርሱን ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ አብረናችሁ ነበረን በነገው ምሽት በመደበኛው መርሃ ግብር እስከምንገናኝ ድረስ ደህና ደሩ Southern Southern Southern bin fikr كاتين <applause> على شيوبا وكوت هي فرجوك هي تعلقوت أزكى ليش كان علفكوت انا داري Em anh yêu like chu, anh